ፖሊስ አመፅ በመቀስቀስ ጠርጥሬያቸዋለሁ ብሎ ከሦስት ሳምንታት በፊት ከያዛቸው ዘጠኝ ጋዜጠኞችና ጦማሪያን መካከል አንዳንዶቹ ድብደባና ሌላም ሌላም ስቃይ ደርሶብናል ሲሉ ለፍርድ ቤት ተናግረዋል። ፖሊስ በበኩሉ ምርመራውን በጸረ ሽብር ሕጉ መሰረት ለማጠናቀቅ የ28 ተጨማሪ ቀናት ቀጠሮ ጠይቋል። ጠበቆች ጥያቄውን ቢቃወሙም ፍርድ ቤቱ ከፖሊስ የቀረበውን ጥያቄ ተቀብሏል። መለስካቸው አምሃ ነው አዲስ አበባ ይላገልን። ላለፉት 25 ቀናት በፖሊስ ቁጥጥር ስር የሚገኙት ተስፋ አለም ወለየስ፣ ዘላለም ክብረት፣ አጥናፍ በርሄ፣ በፈቃዱ ኃይሉ፣ ናትናኤል ፈለቀ፣ አቤል ዋበላ፣ ማህሌት ፋንታሁን፣ ኤዶም ካሳይና አስማማው ኃይለ ጊዮርጊስ ባለፈው ቅዳሜ ግንቦት ዘጠኝና በነጋታው ግንቦት 10 ቀን 2006 ዓ.ም ለሶስተኛ ጊዜ ፍርድ ቤት ቀርበዋል። በብዙ ጠውረድ ከቅርብ ቀን ወዲህ ደንበኞቻቸውን ማነጋገር እንደቻሉ የገለጹት ጠበቃ አቶ አመሃ መኮንን ለቪኦኤ እንዳስታወቁት አንዳንድ ተጠርጣሪዎች ደብደባ እንደተፈጸመባቸው ለፍርድ ቤት ጭምር ተናግረዋል። አንዳንዶቹ የሚያቀርቡት ቅሬታ አለ። በአያያዝ ላይ ዛሬም በችሎት ላይ መደብደባቸውን፣ ድብደባ የተፈጸመባቸው መሆኑን የተናገሩ ተጠርጣሪዎች አሉ። አጥናፍ ለምሳሌ ይሄን ድርጊት የተፈጸመበት መሆኑን ተናግረዋል። አግኝተናቸው ባናገርስ ናቸው ሰዓትም በተለይ ከቃል አቀባበል አንጻር ችግር እንዳለባቸው ነግረውናል። ለረጅም ሰዓት ኢንተሮጌሽን ወይም በቃለ መጠየቅ የመቆየት ነገር ዛሬም በችሎት ተጠርታሪው አጥናፍ እንደተናገረው ለሊት ላይም ለኢንተርቪው ኢንተርቪው የመጠራት ነገር እንዳለ፣ ያሉበት ቦታም በጣም ቀዝቃዛ ከመሆኑ አንጻር አንዳንዶቹ የጤና እክል እንደገጠማቸው ነግረውናል። ባለፈው ቅዳሜ በፌዴራሉ የመጀመሪያ ፍርድ ቤት አራዳ ምድብ አንደኛውን ችሎት ቀርበው የነበሩት ናትናኤል ፈለቀ፣ አጥናፍ በርሄ፣ ኤዶም ካሳዬ፣ ተስፋ ዓለም ወለየስ፣ አስማማዊ ኃይለ ጊዮርጊስ እና ዘላለም ክብረት ሲሆኑ ከቀድሞው በተለየ ሁኔታ ተጠርጣሪዎቹ እንዲገቡላቸው ስማቸውን የሰጡ ጥቂት ሰዎች ብቻ ወደ ችሎት እንዲገቡ ተፈቅዶላቸዋል። አቶ አማሀ መኮንን የችሎትን ሂደት እንዳስረዱት ከሆነ ፖሊስ በምርመራ ውጤት ምንም አይነት አዲስ ጭብጥ ያመጣው ነገር ባይኖርም ተጨማሪ የምርመራ ጊዜ ሲጠይቅ ጉዳዩን በቀጥታ ከሽብር ወንጀል ጋር ማያያዝ ብቻ ሳይሆን በጸረ ሽብር ወንጀል ህግ መሰረት 28 ቀን ተጨማሪ የምርመራ ጊዜ እንዲሰጠው ፍርድ ቤቱን ጠይቋል። ጉዳዩን ከሽብርተኛነት ጋር ነው ቀጥታ ያያያዘው። ማያያዝ ብቻ ሳይሆን የተጨማሪ ጊዜ ቀጠሮም ጥያቄውም እንዲታይለት ጥያቄ ያቀረበው ከጸረ ሽብርተኛ አዋጁ አንጻር ነው። 28 ቀን እንዲፈቀድለት ነው የጠየቀው። ምክንያት ያደረገውም በመሰረቱ ተፈጸሙ ወይም ተጠርጣሪዎቹ ተጠረጠሩባቸው ያላቸው ድርጊቶች አሁንም አዲስ አይደሉም፣ ከዚህ በፊትም ሲላቸው የነበሩ ናቸው። ይህንን የፖሊስ ጥያቄ እንደተቃወሙና ጥያቄውም የህግ አግባብ እንደሌለውም መከራከራቸውን አቶ አማሃ ያስረዳሉ። የጊዜ ቀጠሮ ለማግኘት እና እነዚህን ልጆች በእስር እንዲቆዩ ከመፈለግ ብቻ እንጂ ጉዳዩ በእርግጥም አዲስ የሽብርተኝነት ወንጀል ተገኝቶ ወይም ከሽብርተኝነት አንጻር ሊያስጠረጥራቸው የሚገኝ ነገር ተገኝቶ አይደለም። ስለዚህ ፖሊስ ስሙን ስለጠራ ብቻ ጉዳዩ ሽብርተኛ ስላለ ብቻ ጉዳዩ ከሽብርተኝነት ከጸረ ሽብር አዋጁ አንጻር ሊታይና የጊዜ ቀጠሮ ጥያቄውም በዛ አንጻር ሊፈቀድ አይገባም ነው። በእናቷ ማ ክርክር ፖሊስ ምንም አይነት አዲስ ጭብጥ ሳያመጣ በሽብር ወንጀል ጠርጥራቸዋለሁ በሚል ሽፋን 28 ቀን ተጨማሪ መኖራ ጊዜ መጠየቅ ሕጉን አላግባብ መጠቀም ነው ይላሉ። እስከ ዛሬም ድረስ ፖሊስ ራሱ የሚጠይቅ የነበረው 15 ቀን፣ ለቀሪው ምርመራ 15 ቀን ይበቃኛል እያለ ነው ሲጠይቅ የነበረው። ተከበረው ፍርድ ቤትም እንደውም 15 ቀንም አይደለም የሚበቃ 10 ቀን ነው እየተባለ ነው ሲሰጥ የነበረው እና አሁን በድንገት ጉዳዩን ከጸረ ሽብር አዋጁ ጋር በመያያዝ 28 ቀን የጠየቀበት አግባብ በእኛ በኩል አዋጁን ያለ ቦታው ላልተገባ ዓላማ የመጠቀም ሁኔታ ነው። ስለዚህ ፍርድ ቤቱ ይህን ሊቀበለው አይገባም ብለን ነው በአጽንኦት ተከራከር ነው። ፍርድ ቤቱም የሁለቱን ወገን ክርክር አድምጦ እና የምርመራ መዝገቡን ተመልክቶ የፖሊስን ጥያቄ ተቀብሎ ተጨማሪ 28 ቀን የምርመራ ጊዜ ፈቅዷል። ሰኔ 7 ቀን 2006 ዓ.ም ፖሊስ ተጠርጣሪዎቹን እንዲያቀርብም ትዕዛዝ ሰጥቷል። አንዳንድ የተጠርጣሪዎች ዘመዶች ለቪኦኤ እንደ እንደገለጹት ከቅርብ ጊዜ ወዲህ ወዳጅ ዘመድ በተመጠነ ሁኔታም ቢሆን እስረኞቹን መጎብኘት ተፈቅዶላቸዋል። እሁድ ዕለት በፈቃዱ ኃይሉ አቤል ዋበላንና ማህሌት ፋንታሁን የያዘው የተጠርጣሪዎቹ ቡድን ፍርድ ቤት መቅረቡም ታውቋል። ፖሊስ እነዚህን ዘጠኝ ወጣት ጋዜጠኞችና ጦማሪያንን የያዛቸው ከሚያዝያ 18 ቀን 2006 ዓ.ም ጀምሮ እንደሆነ ይታወሳል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ